ሪፖርት በህዝባዊ ወያኔ ሀርነት ትግራይ ወይም በጊዜው አጠራር የጁንታው ወይም የጽንፈኛው ኃይል ላይ የተከፈተው ጦርነት ሁለተኛው ምዕራፍ በድል ተወጥቶ ወደ ሶስተኛውና የመጨረሻው ምዕራፍ መሸጋገሩን ጠቅላይ ሚኒስትር አብይ አህመድ ትናንት እሁድ ህዳር አስራ ሶስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ከጽህፈት ቤታቸው በሰጡት መግለጫ አስታወቁ። የጠቅላይ ሚኒስትሩ መግለጫ መሰረት ሁለተኛው ምዕራፍ በጁንታው የተያዙ ስፍራዎችን ማስረከትና ምሽጎችን አብራሱ መሳሪያዎቻቸውን በቁጥጥር ስር መዋል እንደነበር አስታውሶ ይህም አክሱምን ጨምሮ አድዋና አድግራትን በቁጥጥር ስር በመዋል ወደ መጨረሻው ምዕራፍ መሸጋገሩን ጠቅሰዋል። ጠቅላይ ሚኒስትሩ አክለውም ጁንታው በሁለተኛው ምዕራፍ የደረሰበትን ክፍ ያለ ምት ለመመከት ባለመቻሉ እጁን እየሰጣ ወይም ያለውን የጦር መሳሪያ ጭምር እያልተባጠረ ሽሽትን ተያይዘታል ብለዋል። በመቀንያ አካባቢ የመሸገሩን ልጅንታ ኃይል ከህዝብ ለይቱ በመምታት ድብም ለማጠናቀቅ እንደሆነ ተናግረዋል። እሳቸው አባባል በሆኑ ጊዜ በውጊያ ላይ የሚገኙ የልዩ ኃይልና ሚሊሻ በቀጣይ ሰባ ሁለት ሰዓታቶች እጃቸውን ለመከላከያ ሰራዊት የሚሰጡ ጥሪ ቀርቦላቸዋል። ሌላው ቀርቶ የግንቱ አመራሮች ቀጣይ ጥፋት ከሚፈጽምና ከማስፈጽም ይልቅ በቀጣይ ተባሩ ሰዓታት ውስጥ እጃቸውን ለመከላከያ ሰራዊቱ እንዲያስረክሙ ጥሪ አድርገዋል። እሳቸው አባባል ይህን ካልተቀበሉ የሚጠብቃቸው ግን መደምሰስ ብቻ ይሆናል ማለት ነው። እስካሁን ድረስ በታየው ገለጻ መሰረት ጠቅላይ ሚኒስትሩ ለእጅ መስጫ ጊዜ ከተሰጠው ሰባ ሁለት ሰዓታት በኋላ ሰራዊቱ ፈጣን የማጥቃት እርምጃ ወስዶ በርካታ ድሎችን ያስመዘግባል። የዚህ በአሁኑ ጊዜ ባለው ሁኔታ ሰራዊቱ ሁሉም ማቅጣጫ መቀሌን በቅርብ ርቀት ለምሶቢያ እድል ይሰጠዋል። በአሁኑ ጊዜ ሰራዊቱ ከአዲግራት ወደ መቀሌ ከራያም ወደ መቀሌ እና በሌሎችም አቅጣጫዎች ወደ መቀሌ ብስጋሴ እያደረገ መሆኑ ተነግረዋል። ጠቅላይ ሚኒስትሩ እንደጠቆሙት ጁንታው በመቀሌ ከሚኖሩ ወጣቶች ጋር የመጨረሻ ፍልሚያቸውን ለማድረግ ዝግጅት እያደረገ ሲሆን ይህም እንደተለመደው ሊከሽፍ እንደሚችል ጠቅላይ ሚኒስትሩ ግምታቸውን ሰንዝረዋል። ከዚህ በፊት በራያ አካባቢ በተመሳሳይ የተደረገ የጁንታው ዝግጅት እንደ እንደከሽፈ ያስታወሱት ጠቅላይ ሚኒስትሩ ተመሳሳይ ድርጅት እንደሚፈጸም እምነታቸውን ገልጸዋል። ይህ እንግዲህ ሲተረጎም በትግራይ ከአስራ አምስት ቀናት በላይ የፌዴራል የፌዴራል መከላከያ ሰራዊትን ገጥሞ እየተዋጋ የሰነበተው የህዝባዊ ወያኔ ሀርነት ትግራይ ሰራዊት ውጊያ ወደ ማጠቃለያው ምዕራፍ እየተሸጋገረ ስለመሆኑ የትናንቱ በመንግስት መገናኛ ብዙኃን የተነገረው የጠቅላይ ሚኒስትሩ መግለጫ በእጅጉ አመላካች መሆኑን ያረጋግጣል ሊባል ይቻላል። በዚህም ከሰላሳ አመታት በላይ በኢትዮጵያ ፖለቲካ ውስጥ ወሳኝ ቦታ የነበረው ህወሀት ከስሞ ከስም በቀር በምድር ላይ ሊወገድ ተቃርቧል ሊባል ይቻላል። ከዚሁ ጋር ተያይዞ ትናንት ውጫዋት በራያ ግንባር የተሰማራ የደቡብ እዝ እንደገለጸው መከላከያ ሰራዊቱ በአራቱም ማዕዘብ መቀሌን መክበቡን አስታውቋል። የመቀሌ ሕዝብ በጁምታው ላይ ከሚሰነዘሩው ጥቃት ራሱን እንዲጠብቅና የጊንቶ አመራሮች ይገኙባቸዋል ተብሎ ለድብደባ ከተመረቱ አካባቢዎች ራሱን እንዲያስወግድ የሄሊኮፕተር በተበተነ ወረቀት ማስጠንቀቂያ ማ መተላለፉን ከሰማ በኋላ የመቀሌ ሁሉም በየቤቱ እየተሰበሰበ መሆኑን ከመቀሌ የሚወጡ መረጃዎች ሲያመለክቱ፣ የመቀሌ ጉዳይ ያለቀለት መሆኑን አመላክቷል። ሄሊኮፕተር ወረቀት ሲበትን እንኳን መከላከል ወይም መምጣት ያልቻለ ሀይል ጦሩን ይመክታል ብሎ መጠበቅ ፈጽሞ አይቻልም በማለት ታዛቢዎችም ይናገራሉ። የህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ለትግራይ ህዝብ በተለይም ለመካሪ ወጣቶች የክተት ጥሪ ማቅረባቸው ተነግሯል። እሳቸው በሰጡት የክተት ጥሪ መሰረት የአብይ ወታደሮችና የኤርትራ ወታደሮች የትግራይን ህዝብ እየጨፈጨፉ ነው ብለዋል። በአሁኑ ወቅት ጦርነቱ በልዩ ኃይልና በሚሊሻ ብቻ መመከት የማይቻልበት ደረጃ ላይ ደርሷል ያሉት ዶክተር ደብረጽዮን የትግራይ ህዝብ ይህንን ወራሪ ሀይል በመዋጋር ነጻነትህን አስከብር የሚል የክተት ጥሪ አስተላልፈዋል። የፌዴራል መንግስት በአየር ድብደባ በትግራይ ህዝብ ላይ ጭፍጨፋ እያካሄደ ነው በማለት የከሰሱበት ደብረ ሲሆን የአብይን ወታደሮች በአጭር ጊዜ ለመቅጨት ሙሉ ሀይል የትግራይ ልዩ ሀይል እንዳለው ጨምረውም ገልጸዋል። ይህ እርስ በእርስ የተሰጠ መግለጫ የሚያሳየው ጁንታው ምንም አይነት የመመከት ሀይል እንደሌለው ነውም ተብሎ ተተርጉሟል በሌላም በኩል የአየር ሀይል አዛዥ በሰጡት መግለጫ የህወሀት ዋና አመራሮች ያሉበትን ቦታ አየር ሀይሉ ያውቃል አየር ሀይሉ በእነዚህ በታወቁ ስፍራዎች ጥቃት ከማድረስ የተቆጠበው በንጹሃን ዜጎች ላይ ጉዳት እንዳይደርስ ለመጠንቀቅ ነው ብለዋል ዋና አዛዡ በነጻ መሰረት አይቶች አሉ ብለን ቤት አናቃጥልም ትግራይ ቤታችን ስለሆነ ጥቃቱን አዘግይተነዋል ብለዋል በኢትዮጵያ ግብፅና ሱዳን መካከል በአባይ ላይ እየተገነባ ባለው ግድብ ዙሪያ የሚደረገው ድርድር ዓርብ ዳር አስራ አንድ ቀን ሁለት ሺህ አስራ ሶስት ዓመተ ምህረት መጀመሩን መንግስታዊ የዜና አገልግሎት አስታወቀ። ሶስቱም ሀገራት ውይይቱ በተያዘለት ፕሮግራም መሰረት እንዲቀጥል መስማማታቸው ተገልጿል። ግብፅና ሱዳን በአየር ኃይሎቻቸው አማካይነት የጋራ ጦር ልምምድ ማድረጋቸው በኢትዮጵያ በኩል ስጋት መፍጠሩ ተገልጿል። የኢትዮጵያ መንግስት አካባቢው በራሪዎች ዝግ እንደሆኑ እና አውሮፕላኖችም ባሉበት ስፍራ በራዳር መቆጣጠር እንደሚችል ቀደም ሲል ማስታወቁ የሚታወስ ነው። ሆኖም በጋራ የጦር ልምምድ ማድረጋቸው በብዙዎች ድምፅ ማሳሰቡና ስጋት መፍጠሩ በይፋ እየተነገረ ይገኛል። ኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።